ቁጥራቸው በውል የማይታወቅ በበርካታ ሺዎች የሚገመቱ ኢትዮጵያውያን ሳውዲ አረቢያ እስር ቤቶች ውስጥ እጅግ በአሰቃቂ ሁኔታ እየማቀቁ እንደሆነ ተገለጠ። ሳውዲ አረቢያ ጅዳ ከተማ ውስጥ ነዋሪ የሆኑት አቶ መሐመድ ሲራጅ ዑመር የባለቤታቸው ወንድም በእስር ቤት ውስጥ ያየው እጅግ የሚያሰቅቅ እንደነበር ለዶቼ ቬሌ ተናግሯል። የባለቤቴ ወንድም እስር ቤት ነበርና አሞት ለሕክምና ሲሄድ ምን ነው እኔ ሕክምና ከማገኝ ባላይ ቀርግቶብኝ መሆን ነው ያለው እዛ ሕክምና ቦታ ላይ ያሉትን ሲያይ ማለት ነው በጣም I know. I know. በሕክምና በማግኘት የማየው እግራቸው የተቆረጠ የተለያዩ ብቻ መናገር የሚከብዱ በጣም ብዙ ችግሮች አሉ። ይህ ብቻ ሳይሆን ያጎታቸውም ልጅ በወለደች በሳምንቷ ለእስር መዳረጓን አቶ ሲራጅ ገልጧል። በአጠቃላይ ሳውዲ አረቢያ ውስጥ ነዋሪ ከሆኑ ኢትዮጵያውያን መካከል እስሩ ቤቱን ያላንኳኳ የለም ሲሉም አክሏል። በጣም ብዙ ሰው ነው ያለው። በየሁሉም አንበር የተለያየ ቦታ ነው ያለው። እሱ ያለበት አንበር አለ። በሴቶችም እንደዚሁ ያጎቴ ልጅ በወለደች በሳምንቷ የገባለ ሌሎችም አርባ ቀናቸው የገቡ እስካሁን ደስ እስር ቤት ያሉ አሉ። በሁሉም በኩል ያለው እጅግ በጣም የሚዘገንና ከባድ ነገር ነው። በምግብ ደረጃ ራሱ የተሟላ ነገር የሚያገኙ አይደለም። ከዚህ እባካችሁ ብር ላኩልን እያሉ ብር እንልካለን ብስኩት ገዝተው የተወሰነች ነገር ራሳቸውን ለማጽናናት የሚያደርጉበት ነገር አለ። የሰውን ብዛት በጣም ብዙ ነው። ብቻ በጣም ከባድና ፈታኝ ህይወት ውስጥ ነው እየኖረ ያሉት። ሀምሳና ስድሳ እየተባለ ቁጥር በሚሰጣቸው እንደ እሳቸው አባባል አንበሮች ወይንም የእስር ክፍሎች ከዚህ ቀደም ይገቡ የነበሩት በባህርና ሲያቀርቡና በበረሃ ጉዞ በአንጻሩ መከራን የተቋቋሙ ነበሩ ብሏል። የአሁኖቹ ግን በአብዛኛው የተደላደለ ኑሮ ሳውዲ አረቢያ ውስጥ ይገፉ የነበሩ ናቸው ሲሉም አክሏል። አብዛኞቹ እስረኞች በዋናነት ሪያድና ጅዳ ከተሞች ውስጥ የሚገኙ ሲሆን እንደ ጂዛንና አካባቢው ባሉ እስር ቤቶችም ኢትዮጵያውያኑ እየማቀቁ ነው። ከሰባት ወራት በፊት አርባ ሺህ ኢትዮጵያውያን በተከታታይ በረራዎች ወደ ኢትዮጵያ እንዲመለሱ ከተደረገ በኋላም ሳውዲ አረቢያ ውስጥ ኢትዮጵያውያኑን እያደኑ ማሰሩ አሁንም መቀጠል Nu are o cinagra lum. የሶስት ልጆች አባት የሆኑት አቶ ሀምዛ ሙሐመድ ካለፉት ሰባት ወራት አንስቶ በሹማይቴ እስር ቤት አንበር ሀምሳ ሁለት ኮድ ቁጥር ኤ ውስጥ እየማቀቁ ይገኛሉ። አብሯቸው ከሁለት መቶ በላይ እስረኞች እንደሚገኙ፣ ሰሞኑን እስር ቤት ውስጥ ወረርሽኝ ገብቶ እንደነበረም ለዶቼቬሌ ተናግሯል። ያው እንግዲህ እዚህ ጋር ያለው ትንሽ የተወሰነ ስቃዮች አሉ። ያው ብርድ ልብስ ራሱ ችግር አለ እና በላጥ ላይ የሚተኛ ሰው አለ። እንደዚሁ ደግሞ በሽታም ያመናል። በተለይ እንደ ወረንሺ ነገር በብዛት እየገባ ብዙ ጊዜ ነው። የሚገርም ነገር ሰሞን ራሱ ታመን ነበረ። እንደገና ያው የተለያዩ ነገሮች አሉ እንግዲህ ያው እንሻላ አላ መፍትሄውን ያምጣልን ነው የምንለው። አቶ ሀምዛ ሙሐመድ ሳዑዲ አረቢያ በመኖሪያ ፍቃድ ላለፉት አስር አመታት እንደኖሩ ይናገራሉ። ትዳር መስርተው ሶስት ልጆች ያፈሩ ሲሆን ልጆቻቸው አሁን ወደ ኢትዮጵያ ተልኳል። ባለቤታቸው ግን እንደሳቸው እስር ቤት ይገኛሉ። ለስር የተዳረጉት የመኖሪያ ፍቃዳቸውን የሚያድስላቸው ጠፍቶ ጊዜው በማለፉ ነው። የታሰሩበት ጊዜ አንስቶ የጠየቀን አካል የለም ሲሉም ተናግሯል። ይኸው ሰባት ወራችን ነው። በመሳሪያ የተመቱ ሕክምና የሚያስፈልጋቸው ልጆች አሉ። ሌላው ቀርቶ አሰስያ እያሳከከ አይናቸው የሚጠፋ ልጆች አሉ። ይሄ ሰውነታቸው ላይ የቆሳሰለ ምናምን ሕክምና የሚያስ እና ምንም መቶ የጠየቀን አካል እስካሁን ድረስ አንድም የለም። የመንግስት ልኡካን ቡድን ልኳል የሚባል ነገር አለ። በቅርብ ጊዜ ምናልባት ወደ ሀገራችን ያስገቡን ከሆነ ብለን ተስፋችን እሱ ነው እንጂ ከዛ ውጪ እስካሁን ድረስ ያው በስቃይ ላይ ነው ያለ ነው። ምንም ይሄ ነው የሚል የመንግስትም አካል መጥቶ ያየንም የለም ከኛም ከኢትዮጵያዊ ይሄ ነው ብሎ የመጥቶ የጠየቀን ሰው የለም እስካሁን ድረስ። ስለ ኢትዮጵያውያኑ ጉዳይ ከሳውዲ አረቢያ መንግስት ጋር ለመነጋገር በገንዘብ ሚኒስትር አህመድ ሽዴ የሚመራ የልዑክ ቡድን ትናንት ሳውዲ አረቢያ መግባቱን ሪያድ የሚገኘው የኢትዮጵያ ኤምባሲ አስታውቋል። ተጨማሪ መረጃ ለማግኘት ሳውዲ አረቢያ የሚገኙ አምባሳደሮች ጋር ብንደውልም የአንደኛው የእጅ ስልክ በተደጋጋሚ ይጠራል፣ አይነሳም። ሌላኛው እስከ ማክሰኞ አሊያም ረቡ ድረስ እንድንጠብቅ ተናግሯል። ከዚህ ቀደም ኢትዮጵያውያኑን በተ በተደጋጋሚ ከስራ አስፈትቶ ወደ አገር ቤት የመመለስ ስራ ቢሰራም ችግሩን በዘለቄታው መፍታት ግን እስካሁን አልተቻለም።